Oh! ጤና ይስጥልኝ አድማጮች እንደምንቆይታችኋል የጀርመኑ ኃያል ቡድን ባየር ሚኒሽን ሁለተኛ ዋንጫውን ትናንት አሸንፎ ወስዷል። ዘንድሮ ቡድኑን በዋና አሰልጣኝነት የተረከቡት ሃንሲ ፍሊክ ከረፍት መልስ አይናቸውን የሚያሳርፉት ሦስተኛውና ወሳኙ የሻምፒዮንስ ሊግ ዋንጫ ላይ ነው። የጀርመን ቡንደስሊጋ ባየር ሚንሽንን ለዋንጫ አሸናፊነት ቢያበቃም ሙሉ ለሙሉ የሚጠናቀቀው ግን ዛሬ ማታ በሚደረገው የወራጅና አዳጊ ቡድኖች የመጨረሻ ግጥሚያ ነው። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ትናንት በሳውስ ሃምተን ሽንፈት ገጥሞታል። ሲቲ በዘንድሮ ውድድር ለዘጠነኛ ጊዜ ሲሸነፍ ነው። አብራችሁን ቆዩም ቡንደስሊጋ በጀርመን ቡንደስሊጋ 34ተኛው ዙር ጨዋታ ተጠናቆ ባየር ሚንሽን የዋንጫ ባለቤት ቢሆንም የቡንደስሊጋው የመጨረሻ ግጥሚያ ዛሬ ማታ ይከናወናል። ዛሬ ማታ የሚደረገው ግጥሚያ ከቡንደስሊጋው ጠርዝ ላይ በሚገኘው ቬርደር ብሬመን እና ከሁለተኛ ዲቪዚዮን በሶስተኛነት ባጠናቀቀው ሃይደንሃይም መካከል ነው። ባለፈው ሐሙስ ሃይደንሃይም ወደ ቡንደስሊጋው ለማለፍ ቬርደር ብሬመን ወደ ሁለተኛ ዲቪዚዮን ላለመውረድ ባደረጉት የመጀመሪያ ዙር ግጥሚያ ያለምንም ግብ ነበር የተለያዩት። ማለት ዛሬ ማታ በሚደረገው የመጨረሻው የመልስ ግጥሚያ ሁለቱም ቡድኖች የቡንደስሊጋ ተሳታፊ ለመሆን እኩል እድል ይዘው ወደ ሜዳ ይገባሉ። አስራ ሰባተኛ ደረጃ ይዞ ከቡንደስሊጋው ሊሰናበት ጫፍ ደርሶ የነበረው ቬርደር ብሬመን በቡንደስሊጋው የመጨረሻ ዙር ግጥሚያ ባልተጠበቀ ሁኔታ ኮሎኝን ስድስት ለአንድ አንኮታኩቶ ነው በቀጥታ ከመውረድ የተረፈው። በወቅቱ በቡንደስሊጋው የመቆየት እድል የነበረው ፎርቱና ዱስልዶርፍ በኡኒዮን ቤርሊን የሶስት ለዜሮ ሽንፈት ስለገጠመው የመጨረሻ 18ኛ ደረጃ ከያዘው ፓዴር ቦርን ጋር በቀጥታ ወደ ሁለተኛ ዲቪዚዮን ተሰናብቷል። ቬርደር ብሬመን በመጨረሻ ግጥሚያው ኮሎኝን እንዲያ በሰፊ የግብ ልዩነት በማሸነፉ ከታችኛው ዲቪዚዮን የሚመጣው ሃይደን ሃይምንም በቀላሉ ይረታል ተብሎ ተጠብቆ ነበር ሆኖም በአምስቱ ግጥሚያ ሁለቱ ቡድኖች ጨዋታቸውን ያጠናቀቁት ያለምንም ግብ ዜሮ ለዜሮ ነበር። ዛሬ ማታ በሚደረገው ወሳኝ ግጥሚያ አሸናፊ የሆነው ቡድን በቀጣዩ የውድድር ዘመን በቡንደስሊጋው ውስጥ ከሚወዳደሩ 18 ቡድኖች መካከል አንዱ ይሆናል ማለት ነው። ቢሌፌልድና ሽቱትጋርት አንደኛ ና ሁለተኛ ሆነው ከሁለተኛ ዲቪዚዮን ወደ ቡንደስሊጋው በቀጥታ ማለፍ ችሏል። በሁለተኛ ዲቪዚዮን 17ኛና አስራ ስምንተኛ ሆነው ያጠናቀቁት ቪስባደንና ድሬስደን ወደ ሶስተኛው ዲቪዚዮን አሽቆልቁሏል። በእነሱ ምትክ ሁለተኛና ሶስተኛ ሆነው የጨረሱት ቪርስቦርግና ብራውንሽቫይግ ወደ ሁለተኛ ዲቪዚዮን አልፏል። በጀርመን እግር ኳስ ደንብ መሰረት ሁለተኛ ዲቪዚዮን ውስጥ አንደኛና ሁለተኛ ሆነው ያጠናቀቁ ቡድኖች በቀጥታ ወደ ቡንደስሊጋው ያልፋሉ። ሶስተኛ ሆኖ ያጠናቀቀው ደግሞ ከቡንደስሊጋ ዝቅተኛ ቡድን ጋር በደርሶ መልስ ተጋጥሞ ካለፈ ቡንደስሊጋውን ይቀላቀላል። ሎትሮ ውድድሩ ከሶስተኛ ዲቪዚዮን ሶስተኛ ሆኖ ባጠና የተጠናቀቀውና ከሁለተኛ ዲቪዚዮን አስራ ስድስተኛ ደረጃ ላይ በሚገኘው ዝቅተኛ ቡድን መካከል ነበር ጨዋታው የሚከናወነው። ለምን ታዲያ ዘንድሮ ከሶስተኛ ዲቪዚዮን አራተኛ ደረጃ ላይ የሚገኘው ኢንግሎሽታት ቡድን ተወዳዳሪ ሆነ? በሶስተኛ ዲቪዚዮን አንደኛውኑ ያጠናቀቀው ቡድንስ ለምን ባለበት እንዲቆይ ተደረገም? በጀርመን እግር ኳስ ሕግ መሰረት በአንደኛ ዲቪዚዮን ማለትም ቡንደስሊጋ ውስጥ የሚወዳደር ቡድን ሌላ ሁለተኛ ቡድን ካለው በሁለተኛ ዲቪዚዮን መጫወት አይፈቀድለትም። ይህም አንድ ቡድን በተለያዩ ተከታታይ ዲቪዚዮኖች ብቸኛ ኃያል እንዳይሆን ለማድረግ በሚል የወጣ ሕግ ነው። በዘንድሮ ውድድር የቡንደስሊጋውን ዋንጫ ያሸነፈው ባየር ሚንሽን ሁለተኛ ቡድን ማለትም ባየር ሚንሽን ሁለት የተባለው ቡድን በሶስተኛ ዲቪዚዮን አንደኛ ሆኖ ነበር ያጠናቀቀው። በህጉ መሰረትም ቡንደስሊጋ አንድና ሁለት ላይ ባየር ሚንሽን ሁለት ቡድኖች እንዳይኖሩት ለመከላከል ባየር ሚንሽን ሁለተኛ ቡድን በአንደኛነት ቢያጠናቅቅም እዛው በሶስተኛ ዲቪዚዮን ለመወሰን ተገዷል። ለባየር ሚንሽን ወጣት ቡድኖች አሸንፈው ባሉበት እንዲቀሩ ቢገደዱም አንድ ቡድን ብቻውን በየዲቪዚዮኑ ሀያል እንዳየውን ለማድረግ ግን አስችሏል። ህጉም በዚህም ለብቻው ለመግነን የሚንደረደር ቡድንን መቆጣጠር ተችሏል። ከሶስተኛ ዲቪዚዮን አራተኛ ደረጃ የያዘው ኢንግሎሽታት ከኒውረምበርግ ጋር ነገማታ የመጀመሪያ ዙር ግጥሚያውን ያከናውናል። የመልስ ጨዋታውን ደግሞ ቅዳሜ ለታከናውኖ አሸናፊው የቀጣይ የውድድር ዘመን የሁለተኛ ዲቪዚዮን 18 ቡድኖች አንደኛው ተወካይ ይሆናል ማለት ነው። ዘንድሮ ከሶስተኛ ዲቪዚዮን አራት ቡድኖች ወደ ታች አሽቆልቁለው ተሰናብቷል። ከ17ኛ እስከ 20ኛ ደረጃ የዘው ተሰናባሽ ቡድኖቹ ኬሚንስ ሚኒስተር ግሮሽ አስፓህና የና ናቸው። በዋናው ቡንደስሊጋ የዋንጫ ባለቤት የሆነው ባየር ሚኒሽን ቅዳሜ ዕለትም የጀርመን እግር ኳስ ዋንጫን ዴኤፍቤ አሸንፎ ወስዷል። ቤርሊን ውስጥ በተከናወነው የፍጻሜ ግጥሚያ ባየር ሚኒሽን ተጋጣሚው ባየር ሌቨርኩሰንን አራት ለሁለት ሲያሸንፍ ውጤቱ ይገባል የሚያስብል ነበር። ለባየር ሌቨርኩሰን ተጠብቆ የነበረው ካይ ሃቫርትዝ መደበኛ የጨዋታ ክፍለ ጊዜው ተጠናቆ በተጨመረው አምስተኛ ደቂቃ ላይ ለቡድኑ ሁለተኛዋን ግብ አስቆጥሯል። አንደኛዋን ግብ ስድሳ ሶስተኛው ደቂቃ ላይ ከመረብ ያሳረፈው ስፌን ቤንደር ነው። ከጨዋታው በኋላ በሰጠው አስተያየት ቡድኑ ደካማ እንደነበር ገልጧል። በመጀመሪያው አጋማሽ አቅመቢስ ነበርን። መሆን የነበረበትን ያህል ጉጉ አልነበርንም። በጣም ፈዘን ነበር። የጨዋታው ስልትም አልመጠነንም። ዘጠና ደቂቃ ሙሉ እንደዚህ ተጫወተ። ሁለተኛው አጋማሽ ላይ ያገኘነውን እድል አልተጠቀምንበትም። ያገኘነውን እድል ብንጠቀም ጨዋታውን እንቀይረው ነበር። ሲጠቃለል፣ ባይርኖች ዛሬ በጣም ጠንካራ ነበሩ። ፋ፣ ለባየር ሚንሽን ተከላካዩ ዳቪድ አላባ በአስራስድስተኛው ሰርጌይ ግናብሬ በሃያ አራተኛ እንዲሁም በ59ኛና 89ኛ ደቂቃዎች ላይ ግብ አዳኙ ሮበርት ሌቫንዶቭስኪ አራት ግቦችን አስቆጥሯል። የባየር ሚንሽንና የጀርመን ብሔራዊ ቡድን ግብ ጠባቂ ማኑኤል ኖየር ሁለተኛ ዋንጫ ስላሸነፉበት ግጥሚያ የሚከተለውን አስተያየት ሰጥቷል። ከነዚህ በርካታ ግጥሚያዎች በኋላ ሁለት ዋ በማሸነፋችን ደስታም እፎይታም ተሰምቶናል። የአለኛ በጣም የተለየ ነው። በአቋማችን ኩራት ይሰማናል። ባየር ሚኒሽንን ዘንድሮ ከገባበት ችግር አውጥተው ለጣምራ ድል ያበቁት አሰልጣኝ ሃንሲ ፍሌክ በበኩላቸው ስለ ቡድናቸው ስኬት ቀጣዩን ብሏል። በጣም ተደስቻለሁ። በቡድኔ አባላትም ሆነ በስልጠና ጓዶቼ ኩራት ተሰምቶኛል። እርስ በርስ በደንብ የተቀናጀን ይመስለኛል። በስተመጨረሻ ስኬታማ ለመሆን አስፈላጊ የሆነው ጥሩ ስሜት ቡድናችን አለው። በዚያ ላይ ደስ ብሎን የተጫወት ነው። ዛሬ መከወን የፈለግነው ቀጣዩ እርምጃችን ነበር። ባየር ሚኒሽን በቀጣይ ለሻምፒዮንስ ሊግ ሩብ ፍጻሜ የመልስ ጨዋታ ከእንግሊዙ ቼልሲ ጋር ይጋጠማል። በመጀመሪያው ዙር ጨዋታ ባየር ሚኒሽን ሶስት ለዜሮ ማሸነፉ ይታወሳል። የ55 ዓመቱ አሰልጣኝ ሃንሲ ፍሊክ ለሁለት ሳምንት የበጋ ረፍት ወስደው ሲመለሱ ቡድናቸውን በሻምፒዮንስ ሊግ ውጤታማ ማድረግ ቀጣዩ ግባቸው መሆኑን ከወዲው ተናግሯል። ዘንድሮ በኮሮና ተህዋሲ ስርጭት ምክንያት ከዚህ ቀደም የነበረው የደርሶ መልስ ግጥሚያ በሩብና ግማሽ ው ግማሽ ፍጻሜ የሻምፒዮንስ ሊግ ውድድር አይኖርም። ከዚያ ይልቅ ሩብ ፍጻሜና ግማሽ ፍጻሜ ግጥሚያዎች ደርሶ መልስ ሳይሆን በአንድ ግጥሚያ ጥሎ ማለፍ ይሆናል ማለት ነው። ውድድሮቹ ልክ የዛሬ ወር ይጀምራሉ። ሩብ ፍጻሜ፣ ግማሽ ፍጻሜና የዋንጫ ግጥሚያዎች ፖርቹጋል ሊዛቦን ከተማ ውስጥ እንደሚከናወኑ ተገልጧል። በሻምፒዮንስ ሊግ ወደ ሩብ ፍጻሜ ማለፋቸውን ካረጋገጡ ቡድኖች ባሻገር አራት ግጥሚያዎች ይቀራሉ። ወደ ሩብ ፍጻሜ ለማለፍ ባየር ሚንሽን ከቼልሲ፣ ማንቸስተር ሲቲ ከሪያል ማድሪድ ጁቬ ዩቬንቱስ ቱሪን ከኦሎምፒያኮስ ሊዮን እንዲሁም ባርሴሎና ከናፖሊ ጋር የመልስ ጨዋታቸውን ያከናውናሉ። እነዚህ ወደ ሩብ ፍጻሜ ለማለፍ የሚደረጉ ግጥሚያዎችም ፖርቹጋል ሊዛቦን ከተማ ውስጥ ይከናወኑ ሌሎች ከተሞች ውስጥ ገና ውሳኔ አልተሰጠም። አሸናፊዎቹም ወደ ሩብ ፍጻሜ ማለፋቸውን ያረጋገጡ አራት ቡድኖች ማለትም ላይፕሲሽ፣ ቤርጋሞ፣ ፓሪስ ሰን ጀርሜንና አትሌቲኮ ማድሪድን ይቀላቀላሉ። የሻምፒዮንስ ሊግ የፍጻሜ ግጥሚያ ለነሐሴ 17 ቀ መፈጠሩ ተይዞልታል። ፕሪምየር ሊግ በእንግሊዝ ፕሪሚየር ሊግ ግጥሚያ ዋንጫውን አስቀድሞ የወሰደው ሊቨርፑልን ባለፈው ግጥሚያ አራት ለዜሮ ያሸነፈው ማንቸስተር ሲቲ በሳውሳምፕተን አንድ ለዜሮ ተሸንፏል። ሊቨርፑል በአንጻሩ አንፊልድ ስታዲየም ውስጥ አስቶን ቪላን ትናንት ሁለት ለዜሮ አሸንፏል። ዛሬ ማታ ቶትናም ሆትስፐር ከኤቨርተን ጋር ይጋጠማል። ስታንፎርድ ብሪጅ ላይ ቼልሲ ከትናንት ወዲያ ድል ቀንቶት ዋትፎርድን ሶስት ለዜሮ አሸንፏል። አርሰናል ዎልቭስን ሁለት ለዜሮ ድል አድርጓል። በእለቱ ማንቸስተር ዩናይትድ ቦመስን በሰፊ ልዩነት አምስት ለሁለት አሸንፏል አሸንፏል። ላይስተር ሲቲም በሰፋ ልዩነት ክሪስታል ፓላስን 3 ለ0 ድል አድርጓል። አስቶን ቪላ፣ ቦርምስ እና ኖርዊች ከ18ኛ እስከ 20ኛ ደረጃ ወራጅ ቀጠና ውስጥ ይገኛሉ። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተ ጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።